የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 ና በ31 ሜትር ባንዶች በየቀኑ ከምሽ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀምረ። ስሜት ሰቅዞ የሚይዝ ብርቱ ሀዘን ከልብ ሲገባ ጨርሶ የማይወጣም ይመስላል። ያ ሀዘን ደግሞ የሀገር ሲሆን እጅግም ይበረታል። ሀገርም ይታመማል። ለመሆኑ እንዲህ ያለው ሀዘን የፈጠረው የህመም ስሜት እንዴት ይታከማል? ከጥቂት ሳምንታት በፊት ኢትዮጵያ ውስጥ የደረሰው ጉዳትና ዘላቂ መፍትሄው፣ ዛሬ ላይ ሆነን ጊዜው ግድ የሚለውንም ለዘለቄታ የሚበጀውንም መላ መፈለጊያው ሰዓት አሁን ይመስላል። በታሪካችን ላይ ያለ የግንዛቤ ልዩነት የፈጠረው ችግር ያለ ይመስል ምን ማለት ነው? ነገስታቶች እና መሪዎቻችን ኢትዮጵያን ለመቀየር ያደረጉት ጥረት በተለያየ መንገድ ነው ሚገባ ይሄ ልዩነታችን። የፌዴራል ሲስተም ተብሎ የተቋቋመው የፌዴራል ሲስተም እውነተኛ ፌዴራል ሲስተም አልነበረም። ያ ሲሆን ህዝቡ እንዴት ነው ከሌላው ኢትዮጵያ ህዝብ ጋር አብሬ ልኖር የምችል? ለዛም ደግሞ የሚስማማ ህግ፣ እኛም ደግሞ በአካባቢያችን ያለንን ባህል የምናሳድግበት ህግ እንዴት ነው የምናወጣው ብሎ ለክልል ህገ መንግስት ተወያይቶ መሪዎቹን መጥቶ የሚያስተዳድርበት ፌዴራል ሲስተም ያህል ነበር። የፖለቲካ ገጽ የአይዲኦሎጂ ገጽ ይዞ የመጣው ከማርክሲዝም ከኮሚኒስት ስርዓት እድገት ጋር አይዲኦሎግ ሰዎች ብቅ ብቅ ማለት ጀምሩ። ዘመኑም እርግጥ ካፒታሊዝም፣ ኢምፔሪያሊዝም የሚወገዝበት ስለነበረ ተማሪዎቹ ያንን ሲያነሱ በእምነቱ በፍልስፍናው ማርክሲዝም ጠላትና ወዳጅ ብሎ ይወስናል ፖለቲካ ፍልስፍናው በዚያ የተመሰረተ ጠላት መፍጠር አለብን የሚጠላ ኃይል የሚፈራ ኃይል የምታስወግደው ኃይል። የምሽቱ ሰፊ ውይይት ተሳታፊዎች ናቸው እንደ ቅደም ተከተላቸውም አቶ ይልማ አዳሙ፣ አቶ ደረጀ ደምሴ ቡልቶና አቶ ሙልጌታ አረጋዊ ናቸው። አብረውን ያመሻሉ እሁድ ሐምሌ 19 2012 ዓ ም ጤና ስጥልኝ እንደምናመሻችሁ ክብራትና ክቡራን አድማጮቻችን እንደምንሰነበታችሁ ለዕለቱና ለሰዓቱ ከተሰናዱት ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ተረኛው አቀናባሪ ንጉሱ ታምሬ ነው። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ እመለሳለሁ። እንዳትሄዱ። ጤና ይስጥልኝ፣ ክቡራትና ክቡራን አድማጮች እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ኢትዮጵያ ውስጥ በኮቪድ-19 ምክንያት የደረሰው የሞት ቁጥር ከ220 አልፏል። የጤና ሚኒስቴር እና የሕብረተሰብ ጤና ኢንስቲትዩት ያወጡት መግለጫ 223 ሰው በኮቪድ-19 ምክንያት መሞቱን አስታውቆ ለኮሮና ቫይረስ ከተጋለጠው 13968 ሰው 6216ቱ ማገገማቸውንና 65 በጠንና የታመሙ ሰዎች መኖራቸውን ገልጿል። የዛሬው ዘገባ እስከወጣበት ጊዜ በኮቪድ-19 ምክንያት በአንድ ቀን ሞተ ከተባለው 14 ሰው የ13ቱ ሞት የተመዘገበው አዲስ አበባ ውስጥ ነው። በአንድ ቀን 720 ሰው ለኮሮና ቫይረስ መጋለጡ መረጋገጡን ኢንስቲትዩቱ በትዊተር ገጹ ላይ አስፍሯል። እንግሊዝ ከስፓኝ በሚገቡ መንገደኞች ላይ የሁለት ሳምንታት ለይቶ ማቆያ ድንጋጌ ድንገት አውጥታለች። እንግሊዝ ስፓኝን ለጉዞ ስጋት ከሌለባቸው ሀገሮች ዝርዝር ማውጣቷ ስፓኛውያንን እንዳስደነገጠ አንድ ስፓኝ ውስጥ የሚገኙ እንግሊዛዊ ጎብኝ ተናግረዋል። ለንደን እርምጃውን የወሰደችው ስፓኝ ውስጥ በታየው የኮቪድ-19 መልሶ ማሻቀብ ምክንያት መሆኑን የእንግሊዝ የውጭ ጉዳይ ሚኒስትር ዶሚኒክ ራብ አስታውቀዋል። በሌላ በኩል ሰሜን ኮሪያ ለኮሮና ቫይረስ የተጋለጠ ማንም ሰው እንደሌለባት ለወራት ስትናገር ከቆየች በኋላ የመጀመሪያውን ተጋላጭ ማግኘቷን ዛሬ አስታውቃለች። ቫይረሱ የተገኘበት ሰው ከሀገሪቱ አፈንግጦ ወጥቶ የነበረና ሰሞኑን ከውጭ የተመለሰ መሆኑንም ፒዮንግያንግ ገልጻለች። በደቡቧ ኬሶን ከተማ ውስጥ ባለፉት አምስት ቀናት የነበሩ ሰዎች ተለይተው እንዲያዙና እንዲመረመሩ እየተደረገ መሆኑም ተዘግቧል። ደቡብ አፍሪካ ደግሞ ዛሬ ብቻ አስራ ሁለት ሺህ ሰው ለኮሮና ቫይረስ መጋለጡን ማረጋገጧን አስታውቃለች። ደቡብ አፍሪካ በኮቪድ-19 ለምጣኔ ሀብቷ ማገገሚያ ድጋፍ እንዲውል በመደበችው 26 ቢሊዮን ዶላር ዙሪያ እየተካሄደ ነው የሚባለው የሙስና አድራጎት ወረርሽኙን የመቆጣጠር ጥረቶቿን እያስተጓጐሉት መሆኑ ይነገራል። ሀገሪቱ በክሶቹ ላይ ምርመራ ከፍታለች። ደቡብ አፍሪካ ባሏት 434 ሺህ የኮሮና ቫይረስ ተጋላጮች ምክንያት በዓለም አምስተኛዋ ተጠቂ ሀገር ሆናለች። በኮቪድ-19 መስፋፋት ቀዳሚዋ ሀገር አሁንም ዩናይትድ ስቴትስ ስትሆን 4.1 ሚሊዮን ሰው ተጋልጦባታል። ከ146 ሰው በላይ መሞቱን የጃንስ ሀብኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል ሰንጠረዥ ያሳያል። የሀገሪቱ የበሽታዎችና መከላከያ ማዕከላት ሲዲሲ ባወጣው መረጃ መሰረት ደግሞ በአምስት ግዛቶች ላይ እንደገና እያንሰራራ ባለው የስርጭት መጠን ምክንያት እየደረሰ ያለው ሞት ከፊታችን በሚመጣው ኦገስት ወር ውስጥ በሺህ እና በሺህ መካከል ሊደርስ የሚችል ሰው ሊሞት እንደሚችል ተጠንብዋል። ዩናይትድ ስቴትስን ተከትለው ብራዚል፣ ህንድና ሩሲያ ኮቪድ-19 የበረታባቸው ሀገሮች ናቸው። ይህ በእንዲህ እንዳለ በስደተኞችና በጥገኛነት ጥያቄዎች ላይ እየተፈጸመ ነው ያለው ህገወጥና የዘፈቀደ የወል እስራት እነርሱንም አጠቃላዩን ህዝብም ለአደጋ እያጋለጠ ነው ሲል የተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር አሳስቧል። ስደተኞቹና ጥገኛነት ጥያቄዎቹ የተያዙ ህጻናትን ጨምሮ ፈጥኖ እንዲለቀቁም ጠይቋል። ዩኤንኤችሲአር በሌላ በኩል ደግሞ የአውሮፓ ሀገሮች አሁንም እያወጧቸው ያሉ የጉዞ ደንቦች የማገገም መነቃቃት የነበራቸውን የአውሮፓ አየር መንገዶች፣ ሆቴሎችና አገር አስጎብኚዎችን ተስፋ እንዳጨለመው ተናግረዋል። ዩናይትድ ስቴትስ ውስጥ አለ የሚባለውን የማኅበራዊ ፍትህ መጓደል እየተቃወሙ ያሉ ሰልፈኞች በብዙ የሀገሪቱ ክፍሎች ውስጥ መውጣታቸውን እንደ ቀጠሉ ነው። ሚኒያፖሊስ ሚነሶታ ውስጥ በፖሊስ ቁጥጥር ስር እንዳለ በደረሰበት ጉዳት ጥቁር አሜሪካዊው ጆርጅ ፍሎይድ ከሞተ አንስቶ የተነሳው ተቃውሞ ለሁለት ወራት ወዳልተቋረጠባት የኦሬገን ግዙፍ ከተማ ፖርትላንድ ፕሬዚደንት ዶናልድ ትራምፕ ፌዴራል የፖሊስ ኃይል መላካቸው ቁጣውን እንዳባባሰው እየተነገረ ነው። ዋሽንግተን ግዛቷ ሲያትል ከተማ ውስጥ ደግሞ የፖርትላንድ ተቃዋሚዎችን ደግፈው የወጡ ሰልፈኞች ከፖሊስ ጋር ተጋጭተዋል። 45 ሰው መታሰሩና 20 የፖሊስ መኮንኖች መጎዳታቸው ተዘግበዋል። ትናንት ምሽት ላይ ኦስትን ቴክሳስ ወጥቶ በነበረ የጥቁር ህይወት ዋጋ አለው Black Lives Matter ንቅናቄ ሰልፈኞች ላይ አንድ ተሽከርካሪ ውስጥ የነበረ ግለሰብ ተኩስ ከከፈተ በኋላ አንድ ሰው መገደሉ ተሰምቷል። ሉዊቪል ኬንታኪ ውስጥ የታጠቁ ተቃዋሚዎች ፖሊስ ቤቷ ውስጥ ገድሏታል ለተባለችው ጥቁር አሜሪካዊት ብሪዮና ቴይለር ፍትሕ እንጠይቃለን ብለው አደባባይ ወጥተዋል። የሲቪል መብቶች ተሟጋቹ ጃን ሉዊስ አስክሬን የአላባማይቱ ሴልማ ከተማ ኤድመንድ ፔተርስ ድልድይን እንዲያቋርጥ ወደዚያው ተወስዷል። ድልድዩ የዛሬ 55 ዓመት ለሲቪል መብቶች ሲሟገቱ እርሳቸውን ጨምሮ ብዙ አደባባይ የወጡ ሰልፈኞች በክፉ የተጎዱበት ስፍራ ነው። ያ ዕለት ብሎዲ ሳንዴይ ወይም የደም እሁድ ተብሎ ዘወትር ይዘከራል። የአላባማ ዋና ከተማ ሞንጎመሪ ከንቲባ ስቲቨን ሪድ ለሕዝቡ ባሰሙት መልእክት ዛሬ ምሽት ላይ በድልድዩ ላይ በሚከናወነው ስነ ስርዓት ሰው ራሱን ከኮሮና ቫይረስ የሚጠብቅባቸውን ጥንቃቄዎች አድርጎ ከመንገዱ ግራና ቀኝ እንዲወጣና የጃን ሉዊስን አስከሬን እንዲሸኝ ጥሪ አስተላልፈዋል። ለአንድ ሳምንት በዘለቀው የእንደራሴ ጃን ሉዊስ የአሸኛኘት ስርዓት አስከሬናቸው ዋሽንግተን ዲሲ ላይ በተወካዮች ምክር ቤቱ እልፍኝ ያረፈ ሲሆን በጆርጂያ ግዛትም መንጎመሪ ውስጥ እንዲሁ ለሕዝብ ስንብት ግልጽ ይሆናል። ጃን ሉዊስ የዩናይትድ ስቴትስ የተወካዮች ምክር ቤት ሕሊና እያሉ የሁለቱም ፓርቲዎች እንደራሴዎችና ሌሎችም ከፍተኛ የፖለቲካ ሰዎች ይጠሯቸዋል። ለዜና የተያዘው ሰዓት አበቃ። ክቡራትና ክቡራን፣ ዜናውን ያሰማኋችሁ ሰሎሞን አባተ ነኝ። ለራዲዮ መጽሔት ዝግጅት ወደ አሉላ ልመልሳችሁ። አስጥልኝ። ክቡራትና ክቡራን የራዲዮ መጽሔት ታዳሚዎች፣ እሁድ ሐምሌ አስራ ዘጠኝ ሁለት ሺህ አስራ ሁለት ዓመተ ምህረት የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ ነኝ። ተረኛው አቀናባሪ ንጉስ ታምሬ ነው። አሁን የምሽቱን መክፈቻ ስልት ነው የምናስቀድመው፣ ስለ ኮቪድ-19 የተዜመች አፍሪካዊ ዜማ Funny how we can't even play no more. It was only yesterday when we party every day. Now it's blood on the dance floor all because of the virus. But it can't kill the power inside us to stand together and defeat Corona. And now we are calmer. Inanya, boroanya. Yeah, but things are changing. It kulyal ben raddush yeah. koya. Tarjo Nobody is safe until everybody is safe. የሁሉም ሰው ጤና እስካልተጠበቀ የማንኛችንም ዋስትና አይኖረውም፣ አብረን እንቁም በሚል ርዕስ ኢትዮጵያዊቱ ድምፃዊት ቤቲጅን ጨምሮ በርካታ አፍሪካውያን ድምፃውያን ለኮቪድ-19 መከላከያ ዘመቻ በህብረት በተጫወቷት ስልት ዝግጅታችንን ጀምረናል። አድማጮች አሁን በቀጥታ ወደ ቀዳሚው ቅንብርም ያስተዋወቅኩ ዝግጅት ነው። ቀዳሚ አመዛዛኝ ድምፆች የተከታታይ ፕሮግራሙ ርዕስ ነው። ከሐዘንና ከቁጣው ባሻገር በሚዛንና ባርቆ ሐሳቢነት የዛሬን ብቻ ሳይሆን የነገውንም የሕይወት መንገዳችንን ጭምር በአስተዋይ ልቦና ለመመርመር የሚጋብዝ ዝግጅት ነው። ከፍተኛ ጉዳት ያስከትለው ብርቱ ሐዘን በአንድ ወገን፣ የዛሬም የነገም ፈተናዎቻችንና ዘላቂ መፍትሄዎቻቸው በሌላው የችግሮችን መንስኤዎችም ሆነ ፈውሱን በቀጥታ ለማየት ጥረት መደረግ ያለበት ሰዓት አሁን ይመስላል። ከልብ ለሚደረግ ደርዝ ያለው ውይይት ሶስት እንግዶች ጋብዘናል። ሶስት እንግዶች ከተለያዩ ቦታዎች በአንድ ሰዓት ተገኝታችኋል። አዲስ አበባ፣ ቦስተን እና ካሊፎርኒያ እያለን ወዲህ ወደ ዋሽንግተን እንመለሳለን። ይህ በኢትዮጵያ ታሪካዊ ሊሰኝ የሚችል በጣም የተለየ ጊዜ ነው። ምናልባትም ታሪካዊነቱ ከአሳዛኝ ሁኔታዎችን ጋር ተያይዟል። በዚህ ልዩ ጊዜ ውስጥ የምናደርገው ቃለምልልስ የወትሮ አይነት ቃለምልልስ ስላልሆነ ያን መንፈስ ያን ዘይቤ በያዘ መልኩ ይህን ፕሮግራም የሚከታተሉ ተመልካቾቻችን፣ አድማጮቻችን ከምንነጋገርበት ጉዳይ ውጭ ርቀው እንዳይወሰዱ እስኪ በመጠኑ ስለ ራሳችሁ ንገሩን። ሶስታችሁም ለአሜሪካ ድምፅ ራዲዮ እንግዳ አይደላችሁም፣ በተለያየ ጊዜያት በተለያዩ ፕሮግራሞች ተሳትፋችኋል። ነገር ግን አዲስ ለሚሰማችሁም ቀደም ብዬ ከጠቆምኩት ከኢትዮጵያ ወቅታዊ ሁኔታ፣ የተዘበራረቀ ሁኔታ የተፈጠረበት ጊዜ ውስጥ ነን እና እስኪ ስለራሳችሁ አንዳንድ ነገሮችን ንገሩን ከማንነታችሁ ጀምሮ። ማንነት ብዙ ድርብርብ ነው። እንደው ለዚህ ፕሮግራም በሚስማማ መልኩ ከሩቅ ልጀምር። አቶ ሙሉጌታ እርስዎ ነው የሩቁ እሺ፣ ሙጌታ ማረጋዊ ይባላለሁ። እኔ መቀሌ ተወልጄ ነው ያደግኩት። መቀሌ ነው አንደኛ ደረጃ እና ሁለተኛ ደረጃ የተማርኩት። አጼ ዮሐንስ ትምህርት ቤት ይባላል። እዛ ሁለተኛ ደረጃ ጨርሼ ወደ አዲስ አበባ መጣሁ ለዩኒቨርሲቲ። ዩኒቨርሲቲ መጀመሪያ ገብቼ ፍልስፍና ነበር የተማርኩት። ከዛ ተቋርጦ ትንሽ ቆይቶ ከዛ እንደገና ሕግ ትምህርት ቤት ገብቼ ሕግ ተምሬያለሁ። ከዛ ወደ አሜሪካ ሄጄ እዛም ተምሬ ጠበቃ ሆኜ ለሀያ ዓመት ያህል እዛ ቆይቼ በ2016 በፈረንጅ ከአራት ዓመት በፊት ወደ ኢትዮጵያ ተመልሽ ኢትዮጵያ ውስጥ ህግ ትምህርት ቤት ህግ አስተምራለሁ። ማንነታችሁ ብለህ ለጠየቀው ጥያቄ ማንነት ማለት ለምሳሌ በዚህ ዛሬ በሀገራችን በምንጠቀምበት ቋንቋ ለምሳሌ ብሄር ብሄረሰብ ህዝብ አይነት ከሆነ እኔ እንዳልኩ መቀሌ ትውልጄ ነው ያደርጉት የመቀሌ ልጅ ነኝ። መቀሌ ደግሞ ትግራይ ውስጥ ነው የሚገኘው። ወላጆች ሁለቱም አባቴና እናት ትግርኛ ነው የሚያወሩት። ስለዚህ እኔ የትግራይ ልጅ ነኝ፣ ቤተሰቦችም የትግራይ ልጆች ነበሩ። ኮርስ የልማሁ እና እንዴ ራሴን እንዴት ነው የማየው ብለ ከጠየቀኝ ትውልዴ ትግራይ ነው። እኔ ራሴን የማስበው የትግራይ ልጅ ነኝ፣ ኢትዮጵያዊም ነኝ። እና እኔ ሳድክ እንዴት ነው ያደግኩት የትግራይ ልጅ መሆን ጊቭን ነው፣ የታወቀ ነው። ምክንያቱም ትግርኛ እየተናገርክ ነው የምታድገው፣ ትግርኛ ማህበረሰብ ውስጥ ነው ያለው፣ ያው መቀሌ ማለት ነው። ግን ትምህርት ቤት ሄደህ አማርኛ ትማራለህ፣ እንግሊዝኛ ትማራለህ፣ በአማርኛ ታወራለህ ትምህርት ቤት። እኔ ሳድግ ልዩነት የሚባል ነገር ኦልሞስት አልነበረም። ከመቀሌ ውጭ ያለው ወይም በአጠቃላይ ከትግራይ ውጭ ያለው አማርኛ እንደሚናገር ህዝብ አርገን ነበር የምናየው። ስለዚህ እና ለእኔ ኢትዮጵያ ሁለት ነበረች ማለት ይቻላል። ትግርኛ የሚናገር በአንድ በኩል፣ ትግርኛ የማይናገር ሌላ ቋንቋ የሚናገር ደግሞ በሌላ በኩል አይነት ነው። ግን ትምህርት ቤትም የምንማረው ስለ ኢትዮጵያ ነው። ኢትዮጵያ አንድነት ነው፣ ኢትዮጵያ ለምለም ናት፣ ኢትዮጵያ ታሪካዊ ናት፣ ኢትዮጵያ ጀግና ናት፣ ኢትዮጵያ ትልቅ ሀገር ናት፣ ኢትዮጵያ እያልን ነው ያደግነው። ገና ከሕፃነት የጀምሮ ስለማላውቀው ቦታ ሁላ ኢትዮጵያ ውስጥ እነ ላንጋኖ፣ እነ ሐዋሳ ምን እየተወሩልኝ ነው ያደጉት እነ ሲዳሞ ማማላቃቸው የኢትዮጵያ ጂኦግራፊ እና የኢትዮጵያ ሐይቆች ኢትዮጵያን እየተባል ኃይለኛ የኢትዮጵያዊነት ስሜት በኢትዮጵያዊነት ስሜት ተገንብተን ነው ያደግነው። አይ ቲንክ እሱ ነገር አሁንም አለቀቀኝም ያው በዚህ እየቀጠልኩ ያለው ይመስለኛል። እና ማንነትህ ምንድን ነው ብትለኝ ነ ሆሎ ጊዜ አባብ ነው እኔ ለውየር ነኝ፣ እኔ አስተማሪ ነኝ፣ እኔ ማውራት እወዳለሁ፣ ማንበብ እወዳለሁ፣ የዛ ሁሉ ኮምቢኔሽን ነኝ ነው ሆነው። እኔ ትውልድ አዲስ አበባ ነው እየተማርኩትም በዛ በአዲስ አበባ ነው መድኃኔዓለም ትምህርት ቤት ሁለተኛ ደረጃ ጀነራል ዊንጌት፣ ከዛ አዲስ አበባ ዩኒቨርሲቲ፣ ከዛም ደግሞ እንደዚህ ቀሳስም ያለው ኢትዮጵያ ውስጥ ለሀያ ዓመታት እንደ ሰርቻ ያለው በኮርፖሬት ማኔጅመንት ጀነራል ማኔጀር ሆኜ በፕሪንቲንግ ኮርፖሬሽን፣ በሌዘር ኢንሹ ኮርፖሬሽን እንደዚሁም ደግሞ በዲፕሎማሲ መስክ እዚህ ከመጣሁም ነፃነት እና ከመብት ትግል አንጻር ራሴ በጣም አክቲቭም ባልን ብዙ አስተዋጽኦ ሳረ ይቻለሁ የኔ የትውልድ አመጣጤ ብዙ ብሄሮችና ሃይማኖቶች ጋር የተያያዘ ነው። በአንድ በኩል ወላጆቼ ሸዋ ናቸው። የሸዋ አማራ አማርኛ ተናጋሪ፣ ግማሹ ደግሞ ወገኔ ወሎዬ ነው ወሎዬ ብቻ ሳይሆን እስላምም ክርስቲያንም ናቸው። አሁን ኢትዮጵያ ሴት ሁለቱንም እዛውን ወንድ ላይ ጎረቤት ሆኖ ነው ማገኛቸው የምጠይቃቸው እና በአንድ በኩል ደግሞ ኦሮሞ። ስለዚህ አስተዳደጌ ልዩነት ባለበት ድባብ ውስጥ አደገኛለሁ። መለየት በማይቻልበት ድባብ ውስጥ እገሌ ነው እገሌ ክርስቲያን ነው እገሌ እስላም ነው። ቤታችን ሲመጡ ክርስቲያኖቹ እስልምና ተከታዮቹ ይታረቁላቸዋል፣ ይባላቸዋል። ከበላም በኋላ የተደበላቀን ስንስቅ ስንጫወት ማምሸት ነው። የተማርኩበት ውንጌ ትምህርት ቤት የሁሉ ዘር ያለበት አዳሪ ትምህርት ቤት ነው። እና ጓደኞቼ እኔ ይሄ ኤርትራዊ ነው ይሄ ትግሬ ምናምን የሚባል ነገር አልነበርም። ወደኋላ ላይ ብቅብቅ ማለት ሰርፈስ ማድረግ ጀመረ። በተለይ ከኤርትራ ርቅናቸው በኋላ የኢፒልፍ ስራ በተማሪዎቹ በወጣቶቹ መካከል ኢንፍሉንስ እያመጣ ሲሄድ ትንሽ የመቃቃር ስሜት ተፈጠረ። ያ ኦፍኮርስ አሁን ለዚህ ሁሉ አሁን ላለንበት አስተዋጽኦ ነበር እና እኔም በሚመለከት ምንም የዘር፣ የሃይማኖት መነፅር የለኝም። አንድ መነፅር ኢትዮጵያ ለ እሺ። አመሰግናለሁ ስለጋበዝከኝ ፕሮግራም ላይ ደረጀ ደምስ ይባላለው ማንነታችሁን ግለጹ ነው ያልከው እና ማንነት መግለጽ አሁን ትንሽ ቀላል አይደለም። ማነኝ ነው የሚለው ላይ ቶም ሉጌታ እና ቶልማ እየተናገሩ ትንሽ ለማሰብ ጊዜ ነበረኝ። ከሁሉ በላይ ማንነቴን ሼፕ ያደረገው አባቴ ነው። አባቴ ደምሴ ቡልቶ ይባላል ኢትዮጵያ ጦር ሰራዊት ውስጥ ለሰላሳ ሰባት ዓመት ያገለገለ በመጨረሻም ጀነራል ደረጃ የደረሰ ሰው ነው። እንዲሁም እናቴ ወይዘሮ አስቴር አዳሙ ሁለቱም በህይወቴ ውስጥ ትልቅ ሮል የተጫወቱ ሰዎች ናቸው። አዲስ አበባ ሰልጅ ነው ያደግኩት፣ ግን ኢትዮጵያ ውስጥ ብዙ ቦታ ለመዘዋወር እድል ነበረኝ። ኤርትራ የኢትዮጵያ አካል በነበረችበት ጊዜ በተደጋጋሚ ሄጃለሁ። ብዙውን ጊዜ ግን ሐረር፣ አዋሳ፣ ትግራይም አንዴ ለመሄድ እድል አግኝቼ ነበር። ባሌ፣ የተለያዩ ቦታዎች ከአባቴ ጋር እየተዘዋወርኩ ለማየት እድል ገጥሞኝ ነበር። ቅዱስ ዮሴፍ ትምህርት ቤት ጨርሼ ወደ አሜሪካ ከመጣሁ በኋላ በመንግስትና ፖለቲካ የመጀመሪያ ዲግሪ ገቨርንመንትን ፖለቲክስ በሚባል ከጨረስኩ በኋላ የህግ ትምህርት ቤት ገብቼ የጁሪስ ዶክተር ዲግሪ አለኝ። በህግ ጠበቃነት ለሀያ ሶስት አመት በማሳቹሴትስ ክፍለ ሀገር እየሰራሁ ነው ያለሁት። ባለፉት አስር አመታት ደግሞ በስቴቱ ተመርጬ የተከላካይ ጠበቆችን ከታታይ ትምህርት ከሚሰጡት ውስጥ ፋከልቲ ውስጥ ሆኜ ለማሰልጠን ሰራለሁ ከመደበኛ ስራ። አባቴ የኦሮሞ ብሔር ተወላጅ ነው። ብዙ ወንድምናቶች ነበሩት። በጣም ከትልቅ ቤተሰብ ነው የመጣው። ሆለታ አካባቢ ነው አያቴ ቤት እና ስናድግ፣ እናቴ አማራ ብትሆንም ኦሮሞ ብዙ ጊዜ ኢትዮጵያ በአባቴ ነው። ያኔ ብሔር ምንድን ነው የሚባል ጥያቄ አልነበረም። ዘር ምንድን ነው ስትባል እና ኦሮሞ ነው እና የአያቴስን ደግሞ ቡልቶ ስለነበረ ተማሪው በሙሉ በኦሮሞነት አንዳንድ ጓደኞች ስንደቀልድ ቡልቶ ነው የሚሉ በጣም የሚቀርቡኝ። ማለት ልጆነን እናጠና ነበረ። የዘር ግንዳችንን ለምሳሌ እስከ አስራ አራት ቤት ያስቆጥሩን ነበረ። የኔ አባት ደምሴ ቡልቶ ኤጀርሳ ገመዳ ቦሶ ኡላ ጫንጮ አና ጀማ ወሌንሶ ቦርጬ ኡፍቱ አዳ በርጋ ድረስ ይሄዳል። እነዚህ ሁሉ ቅማያቶቼ ናቸው። እናቴ መንዝና ጎንደር ናቸው ወላጆቿ። እናቴ ኦሮምኛ ትናገራለች። ብዙ የእናቴ ዘመዶች ኦሮምኛ ይናገራሉ እና ኦሮሞነት በኩራት እየተናገርኩ ያደግኩበት ሲሆን ምንድን ነህ አንተ ማን ስባል ኢትዮጵያዊ ዜግነት ነው ዋናው የመጀመሪያው መለኪያ ብዬ ነው ማስበው። አሁንም ከምንም በላይ ኢትዮጵያ ነው። አባቴም በተለያየ ጊዜ ለብሔሮች እኩልነት፣ ለሁሉም የተለያየ አመለካከት ይሰጥ ነበር። አንዱ ከአንዱ ይበልጣል ወይም የበለጠ መብት ይገባዋል ወይም መገንጠል አለበት የሚለውን ግን አይደግፍም እና እዛ ላይ ጠንካራ አቋም ነበረው እና ያንን ነው። እኔም በጣም አመሰግናለሁ እንደዚህ ዘርዘር አድርጋችሁ እንድትተዋወቁ ማድረጋችን መግቢያ ላይ ጠቁም ያለው ተመልካቾቻችን አድማጮቻችን በቀላሉ ከራሳቸው ጋር እንዲያዛምዱ የሚነሱት ቀብ ነገሮች ስለ ሕይወት በመሆናቸው አሁን ኢትዮጵያ ውስጥ ካሉ ጉዳዮች ጋር በቀጥታ የሚያያዙ በመሆናቸው በዚህ መንፈስ እንዲረዱት የሚያግዝ ይመስለኛል። ወደ ዝርዝር ጉዳዮቻችን እንዘልቃለን። ይህ ከቅርብ ሳምንታት በፊት የተከሰተ ድንገት ለዚህ ውይይትም አሁን ለምንነጋገርባቸው ሁኔታዎች መነሻ መሆኑን ጠቁመናል። በብዙ ዜናዎች፣ በሁሉም ነገር መግቢያ እስኪሆን ድረስ ደጋግመን የምናነሳው ወጣት ድምፃዊ ሀጫሉ ሁንዴሳ ህገወጥ ግድያ የፈጠረው ስሜት ሁሉም የሚጋራው ይመስለኛል። ማን እንደገደለው ለምን እንደተገደለ እንዴት እንደተገደለ ተረጋግጦ እንዲታወቅ ሁሉም ሰው የሚጠይቅ ይመስለኛል። የዚህን ወጣት ግድያ ተከትሎ በብዙዎች እንደተገለጸው ዘውግና ሃይማኖትን መሰረት ያደረገ የተነጣጠረ ጥቃት በመላው ሀገሪቱ የተለያዩ አካባቢዎች መከሰቱን እና ይፋ ያደረጉ የመንግስት አሃዞች እስከ 166 ሰዎች መገደላቸውን ሌሎች ከዚያ በላይ በብዙ መቶዎች ናቸው ይላሉ። አንዳንድ መረጃዎች ከአንድ ሺህ በላይ መኖሪያ ቤቶች መቃጠላቸውን፣ 240 ተሽከርካሪዎች መቃጠላቸውን፣ ከ10 ሺህ በላይ ሰዎች ከቀያቸው መፈናቀላቸውና ማደሪያ ማጣታቸውን ይፋ የተደረጉ ዘገባዎች አመልክተዋል። ከግድያው አገዳደሉ፣ ደግሞ አሳዛኝና እንደ ማህበረሰብ እንዴት እንዲህ ያለ ሁኔታ ተፈጠረ እንድንል እራሳችንን መልሰን እንድንመለከት የሚያስገድዱ ናቸው እና እስኪ እሱን መነሻ እናድርግ። የፖለቲካ ልዩነቶች፣ የተለያዩ ጥያቄዎች፣ የተለያዩ ሀሳቦችና እምነት ምናልባትም የኢትዮጵያን የወደፊት አቅጣጫ እንደ ሀገር ራሱ ላንስማማ እንችላለን። የተለያዩ ሀሳቦች ያላቸው ቡድኖች ይኖራሉ። ነገር ግን እንዴት እንዲህ ያለ ጥፋት የሚከተልበት ሁኔታ ላይ ደረስን? ምናልባትም ጥያቄ ብዙ ነገሮችን እንድትመለከቱ ሊያደርግ ያስገድድ ይችላል። እስኪ የየበኩላችሁን እንመልከት። ከአዲስ አበባ ነው የጀመርነው እና አቶ ሙሉጌታ እርሶ ጋር ልምጣ። ድንገቱም ሲከሰት ከኛ ከሶስታችን በተለየ ቅርበት የመከታተል እድል እንደነበሩት እገምታለሁ። እሺ፣ ልክ እንዳልከው ጥያቄው ከባድ ነው። የሚመስለኝም ለመናገር እኔም የሚመስለኝ ምንድን እንዴት እዚህ ደረስነው ለምን እንደዚህ ሆነ ለሚለው ጥያቄ እኔ የሁለት ነገሮች ግምት ውስጥ መግባት ያለባቸው ይመስለኛል። መጀመሪያ የተለያዩ ኢትዮጵያ መሪዎች አንድ ሊያረጉን ጥረት አድርገዋል። አንድ ሊያረጉን ማለት አንድ የሆነች ሀገር ተመሳሳይ ታሪክ እንዲኖረን ከአፄ ቴዎድሮስ ጀምሮ እስከ ኮሎኔል መንግስቱ ኃይለማርያም ድረስ ሙከራ ያደረገ ይመስለኛል። ያ ሙከራ ሙሉ በሙሉ አልተሳካም። እስከሆነ ደረጃ ያሄደና ኢትዮጵያን አንድ የማድረግ ማለት ነው። እስከተወሰነ ደረጃ ሄደና ሳይጠናቀቅ ሳያልቅ አንድ ሳንሆን ማለት ነው። ኢህአዴግ መጣ እና ኢህአዴግ ምንድነው ያደረገው? ተመሳሳይ ችግር ኢትዮጵያን እንዴት ወደፊት እናስኪዳት፣ እንዴት ነው ያ ኢትዮጵያውያን በሰላም አብረን መኖር የምንችለው የሚለው ጥያቄ አንስቶ የሰጠው መልስ አንድነታችንን የሚያጠናክር ሳይሆን አንድነታችንን የሚያላላ ሆነ ማለት ነው እና ያ ሙከራ የኢትዮጵያን አንድ ለማድረግ የተደረገው ጥረት የፈጠረው የእኛ ግንዛቤ የተለያየ እንዲሆን አረገው እና በታሪካችን ላይ ያለ የግንዛቤ ልዩነት የፈጠረው ችግር ያለ ይመስል ምን ማለት ነው? እነዚህ መገስታቶችና መሪዎቻችን ኢትዮጵያን ለመቀየር ያደረጉት ጥረት በተለያየ መንገድ ነው የሚገባ። ግማሾቻችን እናደንቀዋለን። በጣም ጥሩ ሙከራ ነው። ጥሩ ታሪክ ነው። ኢትዮጵያን አንድ ለማድረግ የደረገ ጥረት ነው። ኢትዮጵያ አንድ ነች ብለን የምናስባለን። ሌሎቻችን ደግሞ የለም ታሪካችን ጥሩ አካል አለበት። በጣም ወገን ደግሞ ችግሩን አቃለን ጥሩ ነገሩን ይዘን እንቀጥም የሚልም አለ። ይሄ ልዩነታችን እርስ በርሳችን በሰላማዊ መንገድ ተነጋግረን ማጥበብ ስንችል እያሰፋ ነው እያሰፋ ነው ሄደው ፈጠረ የአደጎች ስልጣን ላይ ሲመጡ በሱ ላይ የተቃኝ ልዩነታችን ላይ በይበልጥ የሚያተኩር አይነት አካሄድ ይሻላል በሚል አዲስ ህገ መንግስትና አዲስ ስርዓት ቀረጹ። ሰው በቋንቋ ተተምኖ በቋንቋው ክልል ተሰርቶለት ቋንቋው እንዲያዳብር ልዩነቱ እንዲያጠናክር ከተደረገ የተሻለች ኢትዮጵያ ልትፈጠር ትችላለች። ሁሉም ብሔር ብሔረሰቦች እኩል ከሆኑ እኩል ካደጉ፣ በፈቃደኝነት ላይ የተመሰረተ አንድነት ይፈጠራል የሚል ሕልም ነበራቸው። ኦፍኮርስ፣ እሱን ሲገባኝ በተለይ አሁን ያው በቂ ማስረጃ ያለን አሁን ቲዮሪ አይደለም ጽንሰ ሀሳብ አይደለም ከአሁን በኋላ የምናሳየው ነገር አለ። ይኸው አሁን እየተናገርንበት ያለ ነው። ያ በቋንቋችን ወይም በባህላችን እንድንከለል የተደረግ ነው። ይሄው አሁን ያ የዘራ ነውና እና ያ ኮትኩተን ያሳደግ ነው። ይሄው አሁን እዚህ የደረሰ ማለት ነው እና አንዱ ብሄር ሌላውን ብሄር አባል በጥርጣሬ እና ከዛም አልፎ በጥላቻ ከዛም አልፎ ጭራሽ መኖር አትችልም ሁላ ብሎ ጉዳት እስከ ማድረስ ድረስ ደረሰበት ጊዜ ደረስ ነው ማለት ነው። ስለዚህ ሁለት ነገር ሁለት ምክንያቱ ብዬና የማስበው አንዱ ታሪካችን ላይ ያለን አመለካከት ተፈጠረው፣ ሁለተኛው ደግሞ በኢህአዴጎች ኢንስትትሽናላይዝ ተቋማዊ መልክ ይዞ በህግ ታውቆ አንተ ትግሬ ብቻ አማራ ነህ አንተ ኦሮሞ ነህ ተብሎ ኢትዮጵያዊነት እንዲደበዝዝና የክልል ብሔረተኝነት በጣም እንዲጠናከር በመደረጉ በኢህአደግ የተፈጠሩ ልጆች ኢህአደግ የሰጣቸው ብቻ ነው የሚያውቁት፣ ማለት እኛ የሰጠን ልጅነኝ ነ እና ው በዚህ እኛ የሰራነው ስህተት የእኛ ጄኔሬሽን የፈጠረው ስህተት ውጤት ነው ብዬ ነው የማስበው። እሺ፣ አመሰግናለሁ አቶ ደረጀና አቶ ልማም። በየበኩላችሁ በዚሁ በቀደመ ጥያቄ ላይ እንዴት እዚህ ደረስን? አቶ ደረጀ አቶ ሙልጌታ ባለው በጣም እስማም አለው። ችግሩ የሊጋል የህግ የትምህርት የማህበረሰብ ኢቨን ከባህልም ጭምር መቻቻልን፣ መቀራረብን መዋደድን ከፕሮሞት ወይም ደግሞ ከማሳደግ ይልቅ እነዚህም የተለያዩ መዋቅሮች ልዩነታችንን በጎላ ሁኔታ እንዲያሳዩና ያንን ማህበረሰብ ውስጥ ሰርጾ እንዲቆይ የሚያደርጉ ስራዎች ላለፈው ሰላሳ ዓመት ተሰርተዋል። በዛ ሰላሳ ዓመት ጊዜ ውስጥ ተወልደው ያደጉት ልጆች አሁን 18 20 25 30 የሆነ እድሜ የሆኑት ልጆች የሚያውቁት ኢትዮጵያዊነት የሚለውን የዜጋ የሲቲዝንሺፕ ማንነት ሳይሆን የብሔርና የክልል ማንነት እንዲሆን ተደርጓል። ናው አቶ ሙድጌታ እንዳሉት አንቱ አንተ ላለው አልፎ አንተ ወደ ይቅርታ አድርጉልኝ፣ እንዳሉት በኢትዮጵያን እንዴት በአንድነት እናኑራል እናኑር ከሚለው ተነስቶ የመጣ የህግ ስርዓት ሊሆን ይችላል። አንድ ካህን አይደሉም፣ የእስልምና ሃይማኖት መሪ በቅርቡ ምናሉ ሃይማኖታችን የሚያስተምረው ሰውን በጥሩ መጠርጠር ነው ብለዋል። እና በጥሩ መጠርጠር ጥሩ ነው ሰው እና፣ እስኪ ይሄ ህግ ሲወጣ በዚህ መልክ ኢትዮጵያ አንድ ወና ትቆያለች ብለው አስበው ይሆናል ብለን እንውሰደው እና ውጤቱን አሁን አይተነዋል። ግን ይሄ ህግ እንዲህ ሊያደርግ የቻለው ምኑ ነው ብለን ስንመረምር፣ የእያንዳንዱ ክልል ህግ ብታየው፣ እያንዳንዱ ክልል ህግ ቃል በቃል አንድ አይነት ነው እና ቃል በቃል ተጽፎ ለየክልሉ የተሰጠ ህገ መንግስት ነው ህገ መንግስቱ የክልል ህገ መንግስት። የፌዴራል ሲስተም ተብሎም የተቋቋመው የፌዴራል ሲስተም እውነተኛ ፌዴራል ሲስተም አልነበረም። በማዕከላዊ መንግስት የሚተዳደሩ የእሱን ማዕከላዊ መንግስት የሚሰጣቸውን ትዕዛዝ የሚያስተላልፉ ክላይንት ወይም ደግሞ ወኪል ፓርቲዎች የሚያስተዳድሩት ነው። ያ ሲሆን ህዝቡ እንዴት ነው ከሌላው የኢትዮጵያ ህዝብ ጋር አብሬ ልኖር የምችለው? እየተገበያየው፣ ልጆች የምፈለጉበት ሀገር ሄደው ኖረው ተምረው ፈለጉትን አግብተው ከሌላም ብሔረሰብ ጋር ተዋልደው በሰላም የምንኖረው እንዴት ነው? ለዛም ደግሞ የሚስማማ ህግ፣ እኛም ደግሞ በአካባቢያችን ያለንን ባህል የምናሳድግበት ህግ እንዴት ነው የምናወጣው ብሎ ለክልል ህገ መንግስት ተወያይቶ አውጥቶ መሪዎቹን መርጦ የሚያስተዳድርበት ፌዴራል ሲስተም ያ አልነበረም። እና የተደረገው ምንድን ነው? በህገ መንግስት ይሄ መሬት የአማራ ህዝብ መሬት ነው፣ ይሄ መሬት የኦሮሞ ህዝብ መሬት ነው፣ ይሄ መሬት የትግራይ ህዝብ መሬት ነው የሚል ለየክልሉ ህገ መንግስት ተሰጥቶ በየአካባቢው ሰው የሚያድገው የሚማረው ሰው እንደ ኢትዮጵያዊ ሳይሆን እንደ ኦሮሞ፣ እንደ አማራ፣ እንደ ትግሬ እያሰበ የትግራይ ጥቅም እኔ ኦሮሞ እና አማራ የተወለድኩ ሰውዬ ትግራይ ሲያድግ እኔ ደስ ሊለኝ ይገባል። ምክንያቱም የትግራይ ከተጎዳ የእኔ ታክስ ነው ደግሞ እዛ ሄዶ እርዳታ የሚያደርገው አደለም እ ትግራይ ሲያድግ ምንድን ነው የሚሆ ሸጥ ከሆነ ሸቀጥ ወደዛ ለመላክ መሆን እድል ይፈጥርልኛል። ብዙ የተማሩ ሰዎች ሲኖሩ የሚቀጥራቸው ሰዎች ይበዛሉ የተለያዩ እነዛም ሲያድጉ ወደዚህ መጥተው ሆቴል ቤት ይዝናናሉ። እና ይሄ ይሄ ሳይሆን ሰዎችን የሚያገናኘው የአንዱ እድገት ሌላውን እንዴት ይጠቅማል የሚለውን ሳይሆን ወይም የሁላችንም ደግሞ አንድ ላይ ተነስተን አንድ ላይ እንወድቃለን የሚለው ሳይሆን ይሄ ክልል እንደዚህ መሆን አለበት፣ እኔ ክልል መምጣት የለበትም ሰውዬው የእኔ ክልል ያለ መሬት ከእኔ ክልል ውጭ ያለ ሰው ይገዛል። ይሄ መንደርተኛ አመለካከት በኢትዮጵያውያኖች ውስጥ እንዲሰርጽ ተደርጓል። ያ ያመጣው ዜጋን መገንባት ስራ አልተሰራም። በሰላሳ ዓመት የሀገር ዜጋን መገንባት የሚለውን ስራ አልተሰራም እና ሕጉ ደግሞ ችግሮቻችንን የምንወጣበት ስትራክቸር አልተቀመጠም። እዚህ ላይ በኋላ ሞር መነጋገር እንችላለን። ሕግ ውስጥ ያሉት በጣም ብዙ ፕሮብሌሞች እና ችግር ሲኖር ወደ መንገድ ከመውጣት ይልቅ ወደ ፍርድ ቤት ሄደን ችግራችንን በክስ በፍርድ ቤት መፍታት የምንችልበት የህግ መዋቅር አልተዘረጋም። ያንን እንዲሆን የሚያስፈልጉ ነገሮች አልተሟሉም። ይሄ እንግዲህ በጣም ትንሹ ነው፣ ግን መሰረቱ ይሄ ይመስለኛል። ገፋ አድርገን በጥያቄዎች እንመለከታለን። አቶ ይልማ በተሙልጌታ እና በተደረጀ እንዴት እዚህ ደረስን? ይሄንኑ ጥያቄ እነሱ ከሚያዩበት መንገድ አንጻር ገልጠዋል። የተነሱት ላይ የሚጨምሩትም ካለ የተለየም ሀሳብ ካለት ሌላ ጥያቄ ለእርሶ አስከትላለሁ። እሺ የሁለቱም ወዳጆቼ እንግዶቹ ያቀረቡት ምንም መሬት የሚወድቅ ነገር የለውም ትክክል ነው እና በዚህ በተለይ ሪታየር ካረኩ በኋላ በዚህ ደግሞ በኮቪድ ዘመን በጣም ብዙ ሜዲቨል ኢትዮጵያን የሚመለከቱ መጽሐፍት ማንበብ ጀመርኩ። ሞር እውቀቴ ወደ ከረንት ስለነበረ መሰረቱ ምንድን ነው? ከዛ ደግሞ ወደ ናይንቲን ሴንችሪ ቅድም ሙልጌታ እንዳለው ጌታ እንዳለው የዘመነ መሳፍንት እና እነዚህን መጽሐፎች ሳነብ አገራችን ውስጥ ካለው የብሔር ብዛት የቋንቋ ብዛት ውዝግብ መኖሩ የሚጠበቅ ነው። ምክንያቱም ትግሉ ኢትዮጵያም ውስጥ ሆነ አውሮፓ ታሪክ ብንመለከት ታሪክ ብንመለከት የተሰሚነት፣ የመደመጥ የሀይል ሀይሌ ማግኘት የዛ ታሪክ መሰረቱ ያ ነው። እና ሜዲቫል ኢትዮጵያ ውስጥ ዘመናዊ መኳንንት ዘመን በጣም አስከፊ ነበር። እንኳን በዛ ዘመን አልተወለድ ሆናሉ አስከፊነቱ ምንድን ነው? የሚደረጉ ፍትጊያዎችና እና ጦርነቶች ግጭቶች ምንም አይነት የብሔር ስሜት የላቸው። ጎጃም ውስጥ አራት አምስት አምባገነኖች ለስልጣን ለተለ ለተሰነነት፣ ትግራይ ውስጥ ያሉ መሳፍንት መኳንን እንደዛው ነበሩ። ይሄ ዩኒቨርሳል ትሩዝ አለው በየትኛውም ኢትዮጵያ ውስጥ ብንሄድ በየትኛውም ዓለም ውስጥ እና ቅኝቱ የሀይል የጉልበት ግዛትን የማስፋት ፖለቲካ ነው። ፖለቲካ የምንለው ከሆነ የፖለቲካ ገጽ የአይዲኦሎጂ ገጽ ይዞ የመጣው ከማርክሲዝም ከኮሚኒስት ስርዓት እድገት ጋር ነው እንደ አይዲዮሎግ ሰዎች ብቅ ብቅ ማለት ጀመሩ። ዘመኑም እርግጥ ካፒታሊዝም ኢምፔሪያሊዝም የሚወገዝበት ስለነበረ ተማሪዎቹ ያንን አነሱ እና ያንን ሲያነሱ፣ በእምነቱ በፍልስፍናው ማርክሲዝም ጠላትና ወዳጅ ብሎ ይወስናል። ፖለቲካ ፍልስፍናው በዚያ የተመሰረተ ነው። ጠላት መፍጠር አለብህ። የሚጠላ ኃይል፣ የሚፈራ ኃይል፣ የምታስወግደው ኃይል ወላ ወይም ንስከበርቴው ሊሆን ይችላል መሬት ስንትኑ ሊሆን ይችላል እና በዚያ ውስጥ ተዋቅሮ የነበረ ደግሞ ሌላ ሰዎችን ማነሳሻና መሳቢያ የብሔር ጥያቄ የሚለው ነገር በሌኒን ጽሁፍ ውስጥ አለ፣ በስታሊን ጽሁፍ ውስጥ አለ። ያንን ተቀብሎ ነው ወጣቱ ከዛ በኋላ ፖለቲከኛ የሆነው የእኔ የማውቃቸው ክላስ ክላስሜቶቼ በዛ ዘመን የነበሩ በሁሉም ነፃ አውጪ የሚባለው ድርጅት ውስጥ የነበሩ በጣም በቅርብ የማውቃቸው ሰዎች ናቸው። እና አሁን ላይ ሆኜ የሳስበው የቱን ያህል በቂ ግንዛቤ በፍልስፍናውና ፍልስፍናው በሚያስከትለው መጻኢ ላይ የቱን ያህል መረዳት ነበራቸው የሚለውን ሳይ በጣም አዝናለሁ። የሚራሲ የፖለቲካ ግንዛቤ አናይመስልም። እና ባለፈው አርባ ዓመት ኢትዮጵያ ውስጥ የነበረው የፖለቲካ እንቅስቃሴ አይዲዮሎጂካል መሰረት ያለው ህዝብ አይዲዮሎጂካል መሰረት ያለው ነገር ይገባዋል፣ ያውቃል፣ አያውቅም፣ የልሂቃን ፖለቲካ ነው። ልክ እነ ደጃዝ ራስ ግዛታቸውን ኢንፍሉንሳቸውን ለማስፋት በሚያደርጉት ጥረት ልክ በአይዲዮሎጂ ላይ የተመሰረተ መለያየት እኔ ከሚጠቀሱ በጣም ይሁን የማነሳሳት የምናም ፖለቲካ ተካሄደ እና አሁን ያለንበት ዛሬ ያለንበት ሁኔታ በናሽናሊቲስ ጥያቄም ላይ ራስን በብሔር የመፈረጅ ሆነ የዛ ነጸብራቅ፣ ድሮ አልነበረም፣ በኋላ ይመጣል። ያ ሥርዓት ግን ያ የማርክሲስት አይዲዮሎጂ መውደቁን አንዳንዶቹ ገና ይሰማል መሰለኝ። ወድቋል፣ ከሽፏል፣ አልሰራል እና ዓለም ወደ አንድ ትልቅነት በምትመጣበት ሰዓት እኛ ወደኋላ ተመልሰን ትንሽ እንሆን ብለን እንታገላለን፣ አገር እናጠፋለን። እና መፍትሄውን ከዚህ ነው መጀመር ያለበት የሚል እምነት አለ። አቶ ልማ ካቆሙበት እንቀጥል። ያለፈው አርባ ዓመት የነበረ የርዮተ ዓለም ልዩነት ዛሬም ድረስ የሚፈነጠቃቸው ነገሮች ያሉ ይመስላል። ስለተሰሚነት ፍላጎት ቀደም ባሉት አስተሳሰቦች ውስጥ የቱን ያህል ድርሻ እንደነበራቸው ገልጸዋል። አቶ ደረጀ የሕግን ፈተናዎች ሕግ ራሱ ፈተና ላይ የወደቀበትን አቶ ሙልጌታ ታሪክም የተረዳንበት ወይም የምንረዳበትና የተቀበልንበት መንገድ አስተዋጽኦ ማድረጉን ገልጻችኋል። ችግሮችን ባወቅን መጠን ለመፍትሄዎች መቃረብ ይቻላል እና በዚህ ሰዓት የሚከታተሏቸው አድማጮችም ተመልካቾቻችንም፣ ወንድም እህት፣ ጓደኞች እየተነጋገሩበት ዛሬ የሚያሳስበውን ነገር ከየት መጣ እንደምን ሆነ ወዴት ሲወስድናልን እንዲነጋገሩ እድል ለመስጠት ተጨባጭ ችግሮችንም እስኪ እንመልከት። ዛሬ ላይ ያሉ ቀደም ብሎ ያነሳቸዋቸው በርካታ ችግሮች ባሉበት እንደሚታወቀው ኢትዮጵያ ወጣት ሀገር ናት። በአሁኑ ሰዓት አብዛኛው ህዝቧ ወጣት ነው። ስርዓት ወጣት ነው። የሀብት ጦት ጎልቶ ከሚታዩ ችግሮች እንደ አንዱ ምክንያት ተደርጎ ይነገራል። በአንድ ምክንያት ብቻ የሁሉ ጥፋት የሁሉ ውድመት አይከተልምና እስኪገፋ አድርጋችሁ ተመልከቱ። እንዴት መውጣት እንችላለንን ችግሮቹን ከመረዳት ጋር ካያያዝን የመንግስቱ ፈተናዎች ምንድናቸው? የዜጎች ፈተናዎች ምንድናቸው? ቅድም ቅድም ጎላጎላ ያሉትን አንስታችኋል። ዛሬ ላይ ያሉ ችግሮችን እስኪ የሚቻለውን ያህል እንግፋ። ተመልካቾቻችን፣ አድማጮቻችን የሚወያዩበት መፍትሄውንም እሱን መሰረት ባደረገ መልኩ አንዳንድ ሀሳቦችን ፈንጥቁ። አቶ ኤልማ ከርሶ ልጀምርና አሁን ደግሞ ወደኋላ እንመለስ። አድማጮች ከሶስት እንግዶቻችን ጋር የጀመርነው ውይይት አልተቋጨም። ለተከታዩ ክፍል ቆየት ብለው ይመለሳሉ። አድማጮች አሁን ጠበቅ ወዳለው የአገር ጉዳይ ከመመለሳችን አስቀድሞ በመጠኑም ቢሆን ዘና ወደሚያደርገን የአዲስ መስኮት ዝግጅት ነው የምናመራው። በስርጭታችን የጊዜ ሰሌዳ መሰረት አሁን አሁን ሰዓቱ የአዲስ አበባው የንጉሴ አክሊሉ መስኮት የሚከፈትበት ነው። ንጉሴ አክሊሉ ለምሽቱ ባለፈው ወዳስተዋወቀን የአንድ እውቅ የቀድሞ ስፖርት ጋዜጠኛ እና የሙዚቃ ደራሲ ሕይወትና ስራዎች ነው የሚወስድን። ንጉሴ መስመሩ ያንተ ነው። አርቆ ማሰቢያ እያለን አይምሮ እንደምን ተሳነን። ለማክበር ቀጠሮ ጋዜጠኛ ሰሎሞን ተሰማ ነው እንዲህ አለው። ጥላውን ገሰሰ፣ አዜመው፣ ተጫወተው፣ አንጎራጎረው አሉላ እኔ እናንተ ግን በቀጠሯችን መሠረት እነሆ ዛሬ ተገናኝተናል። ሐሰት ለመናገር አትሻም ላሴ ለእውነት ሞታለሁ አልሳሳም ለነፍሴ አትመልከች ሱፍ አትይ መኪና እኔም እገዛለሁ ድሌ ሲቃና። የዚህም ግጥም ባለቤት ሰሎሞን ተሰማ ነው። የስፖርት ጋዜጠኛው ለመሆኑ ጥላሁን እንደዛ ብሎ አንተ ገጥመ ሰተኸው ያዜመው ለማን ነው? አትመልከች ሱፋቲ መኪና ያለው ብዬ ጥላሁንን ራሱን ልክ የዛሬ አርባ ዓመት ሰሎሞን ተሰማ በሞተ ጊዜ ጠይቄው ነበር። ጥላሁን ያለው ለእኔ ነው የሚል ነበር። ነገር ግን ይኸው ፕሮግራም በእሁድ ጠዋት ፕሮግራም ሲተላለፍ በስልክ ቁጥር አስራ አንድ አስር ሃምሳ አራት ላይ ብዙዎች እንደምታስታውሱት ስልክ ተደውሎ፣ ኧረ የለም፣ ለጥላሁን አይደለም፣ ለአበበ ቢቂላ ነው እንዲህ ያለው ያሉ ብዙዎች ነበሩ። ሰሎሞንን በብዙ ስራዎቹ ማንሳት እንችላለን። በዚህ ተከታታይ ዝግጅት ለዛሬ በስፖርቱ ላይ እናተኩርና የኢትዮጵያ ሬዲዮ አቋመጽኑ የስፖርት ጋዜጠኛ አንጋፋው ይንበርበሩ ምትኬ ስለ ሰሎሞን ተሰማ የሚለውን እናዳምጥ። ሰለሞንንን አስፖርትን ለይተ ማየት አትችልም በምንም ታሪክ ምልህ ለህይወቱም ማለፍ እኮ እሱ ነው ምክንያቱ እሱ ነው ምክንያቱም ሰለሞን ከኢትዮጵያ ስፖርት አመራሮች ጋራም ግጭት ይፈጠር የነበረው በዚሁ ምክንያት ነው። ስፖርቱን በጣም ይወድ ስለነበረ፣ እናንተ ብቻ አይደላችሁም ለስፖርቱ የቆማችሁት እኛም እኛንም ይመለከታል እያለ የሚታገል ሰው ነበረ። እና በዚህም ምክንያት አመራሮች ጥርስ ውስጥ ገብቶ እንደነበረ በደንብ አስታውሳለሁ። እና ስለ ስፖርት ምንም ምንም የሚመልሰው ነገር የለም። ሰውየው ደሙ ነው፣ ህይወቱ ነው ማለት ትችላለህ። ሰለሞንና ስፖርት እና እኔ አዝናለሁ በእውነት ሊሰራ በሚችልበት ዘመን ነው እሱ የተቀጨው። እድሜው ምን ያህል አካባቢ ይደርስ ነበር ያን ጊዜ? አርባ ሰባት ምናምን አምሳ ውስጥ ቢገባሉ፣ በቃ ገና ነበር ገና ነበር ገና ነበር። አቤት ስለሆነ ሸጋ፣ በጣም ሸጋ፣ ጥሩ፣ በጣም ጥሩ፣ በጣም በጣም በጣም አሪፍ፣ የሆነ አገላለጽ፣ አሪፍ የሆነ ቋንቋዎቹ፣ ልዩ ልዩ ናቸው የሱ ቋንቋዎች። ሰሎሞን ተሰማ የዛሬ አርባ ዓመት አካባቢ እንዳረፈ ዮሴፍ ቤተ ክርስቲያን ሀውልት መታሰቢያ ተሰርቶለት ነበረ እና እንደ ጥሩ ሀውልት እንደነበረ አስታውሳለሁ ይምበርበሩ አብሴሎም አሰርቶለት ነበረ ማስታወሻ የመቃብሩ አሁን ያ መቃብር ይፍረስ ይኖር አላውቅም አሁን እዚህ እስቴፋን ዮሴፍ ነበር። ትልቅ ማስታወሻ ነበረ። የምልህ ሰው ሁሉ አሁን ለቀብር ሲሄድ የማን ነው ብሎ ያስታውሰው ነበር እና ማይክሮፎን ይዞ ብዕር ይዞ እዛ በደንብ አድርጎ በደንብ እንትን ብሎት ነበረ። በእውነት እሱ እሱን ነው የማስታውሰው። እንግዲህ አመሰግናለሁ። ይምበርበሩ ምትኬ ለዛሬ። ሰሎሞን ተሰማ ያልሞከረበት ያልሰራበት የሚዲያ ዘርፍ የለም። ለምሳሌ በአዲስ ዘመን ጋዜጣ የስፖርቱ ገጽ ዋና አዘጋጅ ነበረ። ምስራች ድምፅ ሬዲዮ እንደዚሁ የስፖርቱን ፕሮግራም ያዘጋጅ ነበረ። በይበልጥ ደግሞ የሚታወቀው በኢትዮጵያ ቴሌቪዥን የስፖርት ፕሮግራም አዘጋጅነቱ ነበር። ከዚህም ሌላ መጽሔቶችንና ሌሎችንም ማዝናኝ ነገሮችን እያዘጋጀ በኢትዮጵያ ሕዝብ ዘንድ በጣም የታወቀ ጋዜጠኛ ነው። የድርሰትና የዜማ ሰውም እንደሆነ ከዚህ በፊት ተነጋግረናል። ወደፊትም በስፋት እንነጋግራለን። የዛሬውን እዚህ ላይ እናብቃ። የዛሬ አሥራ አምስት ቀን በሰላም እንገናኝ። ልግሰኪሉንና እንግዳውን አመሰግናለሁ። በቀጥሯቸው መሰረት ሶስቱ ተወያይ እንግዶች አቶ ይልማ አዳሙ፣ አቶ ደረጀ ደምሴ ቡልቶና አቶ ሙልጌታ አረጋዊ ለቀሪው ውይይት ተመልሰዋል። እንግዶችን ሰፋ ላለው ደርዝ ያለው ውይይታቸው አመሰግናለሁ። ውይይታችን አላለቀም። ቀሪውን በሌላ ጊዜ የቪዲዮውን ምልልሳችን ደግሞ በድረገጻችን እና በማህበራዊ ገጾቻችን ላይ እናኖራለን። ወደ ራዲዮ መጽሄት ታዳሚዎች፣ ለዛሬ ያልነውን በዚሁ ልናበቃ ነው። ለምሽቱ ባቀረብናቸውም ሆነ ለፕሮግራሙ ተስማሚ ባላችኋቸው ርዕሰ ጉዳይ ዙሪያ እንዳመቻችሁ በመጻፍም ሆነ በመደወል እንድትሳተፉ ጋብዛለሁ። ቀደም ብሎ በተነሳው ውይይት ላይም እየበኩላችሁን አዎንታዊ ሀሳቦች እንድታካፍሉ ጋብዛለን። የዛሬውን በዚሁ ልንቋጭ ነው። አሁን የቀረን የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከምሽት ሰዓት እስከ አራት ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽት ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናባሪ ንጉሥ ታምሬ ጋር የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ ብዙ የተሰናበትኩ ሰላም፣ ደና አደሩ።